Voice of America Yug ya America dums Radio Ottawa በ19፣ በ22 ና በ25 ሜትር ባንድ፣ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 18 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችኋል። ጤና ይስጥልን የተከበራችሁ አድማጮቻችን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባተና ቆንጂ ይታየነን። የኢትዮጵያ የሕዝብ ተወካዮች ምክር ቤት ለነገ አስቸኳይ ጉባኤ ጠርቷል። ዘገባለን። ተጨማሪ ለተጨማሪ አርዕስተ ዜና ቆንጂት፣ የዩናይትድ ስቴትስ ዲሞክራቲክ ፓርቲው ብሔራዊ ጉባኤ ፊላዴልፊያ ላይ ተጀምረዋል። እንግዲህ ይህ ዜናና ሌሎችም ዘርዘር ያሉ ዜናዎችን ይዘንላችሁ እንቀርባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የአመቱን ስራ አጠናቆ ለእረፍት ከተበተነ ሶስት ሳምንት ያልሞላው የኢትዮጵያ ፓርላማ ለአስቸኳይ ስብሰባ ተጠርቷል። በዚህ አስቸኳይ ስብሰባ የሚኒስትሮች ሹምሽር እንደሚጠበቅ ሪፖርተር ጋዜጣ በዛሬ ሰኞ እትሙ አስነብቧል። የመንግስት መገናኛ ብዙሃን ግን ስብሰባው አዋጆችን ለማጽደቅ ነው ብለው ነው የዘገቡት። እስክንድር ፍሬው ዜናውን በአጭሩ አድርሶናል። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት የዚህ ዓመት ስራውን ካጠናቀቀ አፈ ጉባኤ አባዱላ ገመዳም የበጀት ዓመቱን የፓርላማ ደወል ካሰሙ ዛሬ አስራ ስምንተኛ ቀኑ ነው። ፓርላማው ለአስቸኳይ ስብሰባ መጠራቱ በተለያዩ ማህበራዊ ድረ ገጾች መሰራጨት ከጀመረ ደግሞ ቀናት ተቆጥረዋል። ገና ከመበተኑ መልሶ የተጠራበት ምክንያትም የአንዳንድ ወገኖች መነጋገሪያ ሆኗል። በተለያየ መንገድ ሲሰራጭ የቆየው የአስቸኳይ ስብሰባው መጠራት በመንግስት የመገናኛ ብዙኃን የተዘገበው ገና ትናንት ነው። በዘገባው የተገለጸው ምክንያትም ያላለቁ አዋጆችን ለማጽደቅ የሚል ነው። አፈ ጉባኤ አባዱላ ገመዳ ሰኔ 30 ቀን የስራ ዘመኑ መጠናቀቁን ሲያስታውቁ አባላቱንም ሲያሰናብቱ ግን በድጋሚ እንደሚጠሩ ምልክት አልነበረም። አስቸኳዩን ስብሰባ በተመለከተ የተለያዩ መላምቶችን እየሰነዘሩ ያሉ ወገኖች ግን ከዚያን ቀን በኋላ የተፈጠሩትን ወቅታዊ ሁኔታዎች መመርመር መርጠዋል። ሪፖርተር ጋዜጣ ዛሬ ያስነበበው ዘገባ ደግሞ የእነዚህን ወገኖች ሀሳብ ያጠናክራል። እንደ ዘገባው ከሆነ በዚህ አስቸኳይ ስብሰባ የሚኒስትሮች ሹምሽር ይጠበቃል። የ2007ቱን ምርጫ ተከትሎ የተቋቋመው የአሁኑ የጠቅላይ ሚኒስትር ኃይለማርያም ደሳሌ ካቢኔ ስራ ከጀመረ አንድ ዓመት እንኳን አልሞላውም። እናም የጋዜጣው ዘገባ ከተረጋገጠ ከአዲሱ የስራ ዘመን አንዱን ዓመት እንኳን ያላጠናቀቁ ሚኒስትሮች ከኃላፊነት ይነሳሉ ማለት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ለቀጣዩ ዜና የዩናይትድ ስቴትስ የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን የፓርቲያቸውን ፕሬዝደንታዊ እጩነት በይፋ የሚረጋገጥበት የዲሞክራቲክ ፓርቲው ብሔራዊ ጉባኤ በዛሬው ዕለት ይጀመራል። ሆኖም ዲሞክራቲክ ፓርቲው መሪዎቹ ሚስስ ክሊንተን የፓርቲውን እጩነት እንዲያገኙ ለማመቻቸት ተፎካካሪያቸው በነበሩት የቬርሞንቱ ሴኔተር በርኒ ሳንደርስ ላይ ሲያላግጡ የሚያሳ ዩ ኢሜሎች ሾልከው መውጣታቸው ውዝግብ ቀስቅሷል። ትናንት እሁድ የዲሞክራቲክ ፓርቲው ብሔራዊ ኮሚቴ ሊቀመንበር ዴቢ ዋዘርማን ሹልስ ድብቅና ሚስጥራዊ ሰነዶችን በኢንተርኔት የሚያጋልጠው ዊኪሊክስ ከሃያ ሺህ የማያንሱ ኢሜሎችን ይፋ ማውጣቱን ተከትሎ ተገፍተው ሊቀመንበርነታቸውን እንዲለቁ ተደርጓል። የፍሎሪዳዋ የተወካዮች ምክር ቤት አባል ዛሬ ለክፍለ ሀገራቸው የጉባኤው ተወካዮች ንግግር ሲያደርጉ የሳንደርስ ደጋፊዎች በጩኸት ተቃውሟቸውን አሰምተዋል። ስለተጋለጡት ኢሜሎች ምንም ያላነሱት ዴቢ ሹልስ ከአራት ቀናት በኋላ የፓርቲውን ሊቀመንበርነት ሲለቁ ለሚስስ ክሊንተን የምርጫ ዘመቻ እንዳገለግል ስለጠየቁኝ በደስታ ተቀብያለሁ ማለታቸው ተጠቅሷል። ለወራት በተካሄደው የቅድመ ምርጫ ዘመቻ ከሚስስ ክሊንተን ጋር ብርቱ ፉክክር ሲያደርጉ የቆዩት ዲሞክራት ሶሻሊስቱ በርኒ ሳንደርስ በተጋለጡት ኢሜሎች ይዘት ጉዳይ እጅግ መናደዳቸውን ገልጠው፣ ሆኖም የፓርቲው ባለስልጣናት የመጀመሪያ ሴት ፕሬዝደንት ለመሆን ለተነሱት ለሚስስ ክሊንተን እንደሚያዳሉ ቀደም ብዬም ስናገር የነበረውን አረጋግጦልኛል ብለዋል። ለሂለሪ ክሊንተን እጩነት ድጋፋቸውን የሰጡት በርኒ ሳንደርስ በፊላዴልፊያው ጉባኤ ላይ ከዋና ዋና ተናጋሪዎች መካከል አንዱ ይሆናሉ። ቀዳማዊት እመቤት ሚሸል ኦባማ፣ የማሳቹሴትሷ ሴኔተር ኤሊዛቤት ዋረን ለሚስስ ክሊንተን የድጋፍ ንግግር ከሚያደርጉት መካከል ናቸው። ይህ በዚህ እንዳለ የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ኤፍቢአይ በዊኪሊክስ ለተለቀቀው ሰነድ ያበቃውንና በዲሞክራቲክ ፓርቲ ዋና ጽህፈት ቤት ሳይበር ሰበራ የፈጸሙትንና አደጋ የደቀኑትን ወገኖች በተጠያቂነት ለመያዝ ምርመራ መጀመሩን አስታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወንድም ማሊክ ኦባማ በመጪው ጥቅምት 29 በሚደረገው ፕሬዚደንታዊ ምርጫ ድምፄን የምሰጠው ለዶናልድ ትራምፕ ነው አሉ። ከፕሬዚደንት ኦባማ ጋር በአባት የሚገናኙ ወንድማቸው ማሊክ ለኒውዮርክ ፖስት በሰጡት ቃል ትራምፕን የምወዳቸው የሚናገሩት ከልባቸው ስለሆነ ነው። አሜሪካን መልሰን ታላቅ እናደርጋታለን የሚለው መፈክራቸው ደግሞ ጥሩ መፈክር ነው ብለዋል ማሊክ ኦባማ። ሚስተር ኦባማ ፕሬዚደንቱና የቀድሞይቱ የውጭ ጉዳይ ሚኒስትር የሂላሪ ክሊንተንን አንዳንድ ውሳኔዎች በተለይም የሊቢያውን የቀድሞ መሪ ሞዓመር ጋዳፊን ከስልጣን ለማስወገድ የተወሰደውን እርምጃ ነቅፈዋል። የጋዳፊ መወገድ የሊቢያን ሁኔታ ለማሻሻሉን አሁንም ቢሆን የማምንበት ነው። በዚያ ረገድ ወንድሜና የውጭ ጉዳይ ሚኒስትሩ አሳዝነውኛል ማለታቸውም ተጠቅሷል። ሚስስ ክሊንተን የዲሞክራቲክ ፓርቲ ዕጩነታቸውን በዚህ ሳምንት ፊላዴልፊያ ከተማ እየተካሄደ ባለው የፓርቲው ጉባኤ ላይ በይፋ የሚቀበሉ ሲሆን ፕሬዚደንት ባራክ ኦባማ ታላቅ የድጋፍ ንግግር እንደሚያደርጉላቸው ይጠበቃል። ማሊክ ኦባማ ከሮይተርስ የዜና ወኪል ጋር ባደረጉት ሌላ ቃለ መጠይቅ ሚስተር ትራምፕ ወደ ዩናይትድ ስቴትስ በሚመጡ ሙስሊሞች ጉዳይ እኔም ራሴም ብሆን እንደ ሙስሊም ይገባኛል ብለዋል። እርግጥ እኔም ሙስሊም ነኝ ግን ማንም እየተነሳ በእስልምና ስም ህዝብ ላይ ተኩስ እየከፈተ እንዲገድል መፍቀድ አይቻልም ብለዋል። ማሊክ ፕሬዚደንት ባራክ ኦባማ ከእናታቸው በኩል በጠቅላላው ሰባት ወንድሞችና እህቶች ያሏቸው ሲሆን ማሊክ ከአባታቸው የመጀመሪያ ባለቤት የተወለዱ በሦስት ዓመት የሚበልጧቸው ወንድማቸው ናቸው። በአንድ ወቅት ሁለቱ ወንድማማቾች ይቀራረቡ የነበረ ከመሆኑ ብዛት ፕሬዚደንቱ ሲያገቡ አንደኛ ሚዜያቸው ነበሩ። ከቅርብ ዓመታት ወዲህ ነው የመቃቀር ሁኔታ የተስተዋለባቸው ተብሏል። ማሊክ ኦባማ ከሦስት ዓመታት በፊት ሲያያ ለምትባለው የኬንያ ክፍለ ግዛት አገረ ገዥነት ስወዳደር ወንድሜ ቅንጣት ታህል ይረዳኝ ነገር የለም ሲሉ ለኒውዮርክ ፖስት ቅያሜያቸውን ገልጸዋል። በአሁኑ ወቅት ኬንያ ኮጌሎ ውስጥ የሚኖሩት ማሊክ ኦባማ ለብዙ ዓመታት በኖሩባት በዩናይትድ ስቴትሷ ሜሪላንድ ክፍለ ግዛት ድምፅ ለመስጠት ተመዝግበዋል። በጥቅምት 29ም ወደ ዩናይትድ ስቴትስ መጥተው ድምፃቸውን እንደሚሰጡ ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የ27 ዓመቱ ሶሪያዊ ስደተኛ የፖለቲካ ጥገኝነት በተከለከለባት ጀርመን ትናንት የመስክ የሙዚቃ ትርኢት እየተካሄደ በነበረባት የአንስባክ ከተማ ባፈነዳው ቦምብ አስራ ሁለት ሰዎችን አቁስሏል። ግለሰቡ ከአሁን ቀደምም ሁለት ጊዜ ራሱን ሊያጠፋ ሞክሮ እንደነበረና የአእምሮ ሕክምና ሲደረግለት መቆየቱን የጀርመን ባለስልጣናት ይፋ አድርገዋል። ቪክተር ቢቲ ከዚሁ ከዋሽንግተን ዲሲ ያጠናቀረው አጭር ዘገባ አለ። አሉላ ከበደ ያቀርባል የትላንቱ የአጥፍቶ ጠፊ ቦምብ ፍንዳታ ዜና ቀደም ሲል በእለቱ ከስቱትጋርት ከተማ አቅራቢያ ሌላ ሶሪያዊ ስደተኛ አንዲት የፖላንድ ዜግነት ያላት ሴት በስለት ወቅቶ ከገደለ፣ የጀርመን ዜግነት ያለው ኢራናዊ ባለፈው አርብ ሙኒክ ከተማ ላይ የጅምላ ተኩስ ከፍቶ የዘጠኝ ሰዎችን ህይወት ከቀጠፈና፣ እንዲሁም በአንድ የጀርመን ባቡር ላይ ተሳፍሮ የነበረ ፓኪስታናዊ ታዳጊ አምስት ሰዎችን በስለትና በመጥረቢያ ማቅሰሉን ከተዘገበ በኋላ ነው። ግሬግ ባርተን በአውስትራሊያው የዴኪን ዩኒቨርሲቲ የሽብር ነክ ጉዳዮች ተንታኝ ናቸው። እነኚህ አራት ተከታታይ ጥቃቶች እያንዳንዳቸው በተለያየ አነሳሽ ምክንያቶች የተውጠነጠኑ እንጂ በውጪ ጂሀዳዊ ቡድን ያልተመሩ ናቸው ይላሉ። የሙኒኩ ነፍስ ገዳይ ያለ ጥርጥር ቁጥሩ የበዛ ሰው በጅምላ መግደል የወጠነ ነው አውጠንጥኖና አድብቶ የፈጸመው ነው። ፖላንዳዊቱን በግዙፍ ስለት ወግቶ በአሳዛኝ ሁኔታ የገደለው ቀንቱ ነው። አንዳቸውም ከእስላማዊ መንግሥት ቡድን ጋር የተያያዙ ወይም የታገዙ ለመሆናቸው አንዳችም ፍንጭ የለም። ከሁኔታው አሳሳቢነት አንጻር እንደዚያ ያለመሆኑ መሆኑ በጣም አስፈላጊ ነገር ነው። ግሬት ባርተን አክለውም ቁጥራቸው ሰማኒያ የሚደርስ የሐዛራ ሺያ እስልምና እምነት ተከታዮች የተገደሉበትና ከሁለት መቶ በላይ ሌሎች የተገደሉበት ትናንት በስቲያ በካቡል የደረሱት መንታ ቦምብ ፍንዳታዎች ራሱን እስላማዊ ግዛት ብሎ የሚጠራው ጽንፈኛ ቡድን የሚደቅነውን የሽብር ስጋት አመላካች ናቸው ብለዋል። አፍጋኒስታን ውስጥ የተገደሉ ወይም የቆሰሉ ቁጥራቸው ከአምስት ሺህ በላይ ሲቪሎች መዝግብ ያለው ሲል የተባበሩት መንግስታት ድርጅት አስታውቋል። ከዚህ አሐዝ ውስጥ በያዝነው የአውሮፓውያን 2016 ዓ ም የመጀመሪያ መንፈቅ የተገደሉ 1600 ሰዎች ያሉበት መሆኑን ጠቁሞ ካለፈው 2015 ዓ ም ወዲህ ከነበረው በአራት ከመቶ እንደጨመረ አክሎ አስታውቋል። ለዜና የተያዘው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ሐምሌ 18 ምሽት ፕሮግራማችን ነው። የዶሮ ጠረን ወባ አምጭቱን ቢንቢ አባረራል። እኔ ያጠናውበት አካባቢ ላይ ሳይ በብዛት የሚመገብበትን ለይቻ ወጣው። እንደገና ደግሞ የማይመገበውንም አኒማል አወጣው። ከማይመገበው ውስጥ እሱ ዶሮዎች ላይ አይመገብም። ዶክተር ካሳሁን ታደሰ ጃለታ ከምርምር ውጤታቸው ጋር በጤና ፕሮግራም ይመለሳሉ። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እንጋብዛለን። የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ረስ የዕለቱ አብይ ርዕስ ወደ ዩናይትድ ስቴትስ ፕሬዚደንታዊ ምርጫ ቀጣይ ምዕራፍ የዴሞክራቲክ ፓርቲው ጉባኤ ይወስደናል። ክቡራትና ክቡራን አድማጮች የዩናይትድ ስቴትስ የቀድሞዋ የውጭ ጉዳይ ሚኒስትር ሴናተርም ነበሩ እንደዚሁም ቀዳሚት መቤትም ነበሩ። ዋይትሃውስን በሚገባ ያውቁታል። ሂለሪ ክሊንተን የፓርቲያቸውን ፕሬዚደንታዊ እጩነት በይፋ የሚቀበሉበት ከታሳቢ እጩነት ወደ ሙሉ እጩነት የሚሸጋገሩበት የዲሞክራቲክ ፓርቲው አጠቃላይ ጉባኤ ከጥቂት ሰዓታት በኋላ በፔንሲልቬንያዊቱ ከተማ ፊላዴልፊያ ይጀመራል። ዘጋቢያችን ሶራ ሀለኬ ይህንን ሂደት እየተከታተለ ይገኛል። እዚያው ጉባኤው ስፍራ ላይ ሆኖ ሶራ አሁንም መስመር ላይ ነው። ሶራ፣ ይሰማሃል? ይሰማኛል ሰለሞን፣ እንደምን አመሸህ፣ እንደምን ዋልክ። ሶራ፣ እንደምን አመሸህ፣ እንደምን አመሻችሁ። ደህና ነኝ ሰለሞን፣ እግዚአብሔር ይመስገን። እስቲ ይሄ የዚህ የዲሞክራቲክ ፓርቲው ጉባኤ እንቅስቃሴ ምን እንደሚመስል በትንሹ አጫውተን። እንግዲህ ለዓመታት ሲጠበቅ ነበረው ነው የዴሞክራቶች የመጀመሪያ የሴት ፕሬዚዳንትን ለመምረጥ የሚያደርጉት የፖለቲካ ፌሽታ ማለት ይቻላል። በታሪካዊቱ የፊላደልፊያ ከተማ ዛሬ ተጀምሯል። አንድነታችን ጥንካሬያችን ነው በሚል መሪያ ስር ነው የተሰባሰቡት። ከአምሳ ሺህ በላይ የሚገመቱ የዴሞክራቶቹ የፓርቲ ደጋፊዎች እና አባላቻቸው የሚገኙበት ነው ቀኑን እና ሌሊቱን እስከ ማታ ይቆያል፣ እስከ ሌሊት ይቆያል ማለት ነው። ፓርቲያቸውን እና ሂለሪ ክሊንተንን እንዲሁም ተ ምክትላቸውን ቲም ኬይንን እያሞጋግሳሉ። የተናጋሪዎች ያስተላለፍ ደግሞ አንደኛ ሚሼል ኦባማ፣ ሰናተር በርኒ ሳንደርስ እና የኢሚግሬሽን አክቲቪስት አስቲድ ሲልቫ እና ሰናተር ኤሊዛቤት ዋሬን ናቸው። በዛሬው ከጥቅቶቹ በጥቅቱ የምናገሩት ዛሬ ሰለሞን ለመሆኑ ስሜቱ የልኡካኑ መንፈስ ምን ይመስላል? በዛ አካባቢ የሚታየው ድግስ ማለት ይቻላል። ለምሳሌ የአንድነት መንፈስ ይታያል። የተሰባሰቡትም ከተለያዩ ስቴቶች ከተለያዩ ስቴቶች ስለተሰባሰቡ እንግዲህ የሚከፍቱት ሚሼል ኦባማ ናቸው። እሳቸው የሚናገሩት ፕሬዚዳንት ኦባማ ለሀገራቸው፣ ለልጆቹ፣ ለህጻናቱን፣ ለተማሪዎች የሚያደረጉትን ራሳቸውን እንዲችሉ በቴክኖሎጂ እንዲያደጉ የትምህርት ኦፖርቹኒቲ ወይም ደግሞ እድል እንዲያገኙ ያደረጉትን ለሀገሪቷ ያደረጉትን እንቅስቃሴ በትምህርት በኩል በኢኮኖሚ በኩል ባለቤታቸው ያደረጉትን ያሞጋግሳሉ። ሰናተር በርኒ ሳንደርስ ደግሞ እንደምታውቀው ሰናተር በርኒ የሂለሪ ክሊንተን ተቀናቃኝ ነበሩ። ተሸነፍ ያለው ባይሉም ደጋፊ ነኝ ብሎ እስካሁን ምስክርነት ቃላቸውን እየሰጡ ናቸው። ለምሳሌ ቀደም ተናግሮ ፊላዴልፊያ ውስጥ ከጥቂት ደቂቃ በፊት ተናግረው ማሸነፍ ያለብን ዶናልድ ትራምፕን ነው በምል ነው ደጋፊዎቻቸው የተናገሩት። አስታሲልቫ ደግሞ የሜክሲኮ ተወላጅ ናቸው። በአራት ዓመታቸው እዚህ ሀገር የመጡ ናቸው። ፕሬዚዳንት ኦባማ ስለሳቸው በጣም ብዙ ጊዜ ተናግሯል። ግን አክቲቪስት ናቸው እንደምናውቀው፣ አስራ አንድ ሚሊዮን የሚገመቱ ህገ ወጡ የተባሉ ዜጎች እዚህ ሀገር ይገኛሉ። በገ መንገድ ወገ ወጡ እዚህ ሀገር ገቡ የተባሉ እነሱን ከዚህ ሀገር ማስወጣት ማለት እንደ ሲልቫ አባባል ሀገሪቷ ያላትን የሰው ኃይል መቀነስ ነው፣ በውስጣቸው ያለውን ችሎታ ማመቅ ነው ብሎ በብዙ ቦታ ተናግሯል። እነዚህ ናቸው እንግዲህ የደስታ መንፈስ ነው ማለት ይቻላል። ድግስ ሶራ እንደምናመሸህ ቆንጂት ነኝ አስጠልኝ ቆንጂት እንዴት ነሽ አለው። ሶራ እንግዲህ አዲሱ ዜና የዲሞክራቲክ ፓርቲ ኮሚቴው ኢሜሎች በዊኪሊክስ በኩል መውጣታቸው ውዝግብ ቀስቅሷል። ያ ስሜት ምን ይመስላል እዛ ያለው ቆንጂት ስልኩም ትንሽ ይቆራረጣል። ግን ምንድነው ስመቱ ያለው ዴቢ ወሰርማን የፓርቲ ቸርማን ነበሩ፣ ሊቀመንበር ነበሩ የዲሞክራቲክ ናሽናል ኮንቬንሽን። እሳቸው እንደሚወርዱ ተናግሯል። ምክንያቱም ሀያ ሺህ ኢሜል ዲሞክራቶች የዲሞክራቶች ባለስልጣናት ከሁለት ሺህ አስራ አምስት ጀምሮ እስከ ጥቂት ቀናት በፊት ዊኪሊክስ ኢንፎርሜሽን ከማውጣቱ በፊት ሰንዴ በርንን ለማዳከም የተደረጉ የኢሜል ልውውጦች ነበሩ ይባላል። ይህን አይቶ ነው እንግዲህ የተሾሙት በፕሬዚዳንት ኦባማ ነው የተሾሙት በፕሬዚዳንት ኦባማ ነው ለመውረድ እንደተፈለጉ ነው። ምክንያቱም እስፔሻሊ በተለይም ዛሬ ጠዋት የቁርስ ስነስርዓት ነበራቸው የፖለቲካ ተወካዮች ወደ አራት ሺህ ሰባት መቶ ሰባ ስድስት የሚገኙ የፖለቲካ እና የፓርቲ ተወካዮች በነበሩበት ጊዜ ንግግር ሊያደርጉ ሲገቡ ሼምኦኒዩ ወይም ደግሞ ልታፍሪ ይገባሻል፣ ድርጅታችንን አበላሽተሻል፣ ምርጫችንን ስራ ተሳጥቶሻል በምል ነው ንግግራቸውን እንኳን እንዳያደርጉ ያደረጉት። ስለዚህ ይገባኛል አደንቃቸው አለው ለዚህም ነው ወርዳለሁ ብዬ የተናገርኩት ብሎ ተናግራል። ይሄን ይመስላል እንግዲህ በአጠቃላይ ስናየው በሳቸው ቦታ ሌላ ሰውም ስለተተካ ለፕሬዚዳንት ኦባማም እንደደወሉ፣ ሂለሪ ክሊንተንም እንደደወሉ እና እሳቸው ጋር መስራትን እንደሚያደንቁ እንዳመሰገኗቸው ተናግሯል። መንፈሱ ይህን ይመስላል በኢሜል አካባቢ ያለው የፍጥጫ ቆንጅት ሴኔተር በርኒ ሳንደርስም ረፋዱ ላይ ለደጋፊዎቻቸው ባሰሙት ንግግር ይህ ውዝግብ የቀሰቀሰውን ቁጣ ለማብረድ የሞከሩና ደጋፊዎቻቸው አይናቸውን ትራምፕን ማሸነፍ ላይ እንዲያደርጉ አጥብቀው የማሳሰብ ነገር ነበረ። ሲያሰሙ የነበረው ምን ያህል ተቀባይነት አግኝቷል? የሂለሪ ክሊንተን ስም ሲነሳ ሲጮሁ ነበር ደጋፊዎቻቸው። ያስተዋልከው ነገር አለ ምንድነው ያለው? እንዲሁም በዛ ንግግር ላይ በብዛት የተገለጸው እና የታየው ላከራብ ወይም ደግሞ ቆልፉባት ወይም እሰሯት አይነት ነገር ነው፣ እንድትታሰር። ይሄ የትራምፕ ንግግር አንድ ጊዜ የተጠቀመው ነው። በብዛት ሲያስተጋቡ ነበረ፣ እንድትታሰር፣ ሂለሪ ክሊንተን ትታሰር ልምል ነበረ። መልእክታቸው ግን በፓርቲው አካባቢ ያለው እንዲሁም የተለያዩ የፖለቲካ ሰዎችን እዚህ ስብሰባ ላይ አግኝቼ ጠይቄያቸዋለሁ። አንድነታችን ጥንካሬያችን በምል ነው ማቸው ወይም ደግሞ መሪ ቃላቸው እስካሁንም ያለው የምናየው በዙሪያው የምናየው ይሄንን ነው። በርኒ ሳንደርስ ግን ወደ አንድ ሺ ዘጠኝ መቶ ዴሊጌት ወይም ደግሞ የፓርቲ ደጋፊ ስላላቸው እነሱም ድምፅ ሊያሰሙ ይችላሉ። ወይም ደግሞ በርኒ ሳንደርስን ይሄን አንድነት እንዳያፈርሱ በጥቅ ተማጽኗል። ሰዎቹም እንዳያፈርሱ የፖለቲካ ሰዎችም ተማጽኗል። ስለዚህ እንደው መስለኝ እንደማየው የምታየኝ እንግዲህ የአንድነት መንፈስ መስለኛል። ቆንጆ ጥሩ ነው ሶራ፣ እናመሰግናለን። እንግዲህ ለዛሬው ዘገባ ሰሞኑንም ከዛሬው መክፈቻ ስነ ስርዓት ጋር ተከታታይ ዘገባዎችን እንጠብቃለን። ለዛሬ እናመሰግናለን ሶራ፣ መልካም ቆይታ። አመሰግናለሁ ሰለሞን፣ መልካም ቆይታ ለእናንተ ደህና አምሽ ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ያለ በቂ ምክንያትና ያለ በቂ ማስጠንቀቂያ ቤታችን እንዲፈርስ በመደረጉ በዚህ የክረምት ወቅት መጠለያ አተን እንድንበታተን ተደርገናል ሲሉ በአዳማ ከተማ የቦኩ ሸነን አካባቢ ነዋሪዎች እያማረሩ ናቸው። የቤቶቹ መፍረስ የክልሉ መንግስት በቤት እጥረት ዙሪያ የተነሳውን ችግር ለመፍታት እንደሚሰራ ካስታወቀበት ስብሰባ ጋር ተገጣጥሟል። እስክንድር ፍሬው አንዳንድ የአካባቢውን ነዋሪዎች አነጋግሮ ተከታዩን ዘግበዋል። በአዳማ ከተማ የቦኩ ሸነን አካባቢ ነዋሪዎች እንደሚሉት በዚያ ከሚገኙት ቤቶች አብዛኛዎቹ ከ2005 ዓ ም ወዲህ የተሰሩ ናቸው። ከአርሶ አደሮች መሬት ስንገዛ ጥሪታችንን አሟጠንም፣ መጠለያ ስንሰራ አቁሙ ያለን አልነበረም ብለዋል ነዋሪዎቹ። ዛሬ ግን ህገ ወጥ ተብሎ እየፈረሰብን ነው ብለዋል። ወይዘሮ ጫልቱ መገርሳ ከእነዚህ ነዋሪዎች አንዷ ናቸው። አይኔ እንባ ነው፣ ልጆቼ በአሁኑ ሰዓት ተራሶ ሜዳ ላይ ነው ያሉት ይህንን እንዴት አርጌ እንደምናገር እኔ ቃላት ያጥረኛል። ዋነኛው ቅሬታችሁ ምንድን ነው ወይዘሮ ጫልቱ? የእኛ እኛ የሰራ ነው በህጋዊነት ነው መፍረስ አልነበረበትም። ነው ስንሰራ ለምን ዝም ብለው አዩን መጀመሪያ ነው ወይስ ቀድመው ማስጠንቀቂያ ሊነግሩን ይገባ ነው። የትኛው ነው ዋናው ቅሬታችሁ? እኔ አሁን ዋናው ቅሬታ በእርግጥ ቦታው ካርታና ፕላን እንደሌለው የገበሬ ቦታ ነው። ይሄ የሚያከራከር ጉዳይ አይደለም። ህጋዊ አይደለም ተብሎ መጀመሪያ ጊዜ አትስሩበት ብሎ ማስጠንቀቂያ መስጠት፣ እነሱን ሲሸጡ አትሽጡ ማለት ነበረባቸው። ስለዚህ አሁን ዝም ብሎ ብቻ ብራችንን ካፈሰስን ወዲያ ንውጡ ብሎ እኛ ላይ እንደዚህ ያደረባልቶ ዝናቡ ከላይ ደግሞ እንደው በክረምት አሁን ወዴት እንሂድ ወዴት እንግባ? ማስጠንቀቂያ ተሰጥቶን በዚህ ምሳት አንሱ ቢባል ይነሳል። አሁን ወዴት እንሂድ በዚህ በጨለማ ሌሊሴ አበራም ቤታቸው ከፈረሰባቸው ነዋሪዎች መካከል ናቸው። እርሳቸው እንደሚሉት ቤቶቹ እንዲፈርሱ እየተደረገ ያለው የነዋሪዎቹን ጥያቄ ችላ በማለት ነው። ያው ቦታ ገስቼ ነው የገባሁትኝ በእንዲህ ቀን ይፈርሳል፣ ጊዜ ገደብ የለው ምን የለው እንዲሁ ነው መጥተው ያፈረሱብን። ቢያንስ ጊዜው ክረምት ነው ጊዜ ገደብ ይሰጠን አላቸው። ጊዜ ገደብ የሚሰጥ ምንም ነገር የለም። አፍርሱና ዳስ ስሩ ነው ያሉን። አፍርሰን ዳስ ሰርተናል። አሁን ደግሞ ዳሱንም መንገድ የሚወጣበት ነው ብለው አፈረሱት። አሁንም እሱንም ስለዚህ አሁን እርስ ከእርስዎ የተረዳሁት ቤቶቹ አሁን አይደለም እየፈረሱ ያሉት ቀድመው ነው ያፈረሳችሁት፣ ቀድማችሁ ነው የዛሬ እነሱ ናቸው ያፈረሱት ሶስት ቀኑ ነው አሁን የእኛ ሶስት አራት ቀን ሆኖታል። ከዛ በኋላ ዳሰራችሁ ዳሰራ ለጊዜው ተብሎ ማለት ነው በሶስት ቀን ውስጥ መፍትሄ እንሰጣቸዋለን ነበር የተባለው። ምንም መፍትሄ የለውም። አሁን ጭራሽ የሰራ ነው። ዳአሱንም አፍርሰውብናል። ከአዳማ ወደ ሶደሬ በሚወስደው መንገድ አቅጣጫ ከከተማው ጫፍ ላይ የሚገኘው ቦኩሸነን በተመሳሳይ መንገድ የተሰሩ ወደ ሁለት ሺህ ቤቶች እንደሚገኙበት ነዋሪዎቹ ያስረዳሉ። እስካሁን የፈረሱት ቤቶችም ከሁለት መቶ በላይ መሆናቸውን ጠቁመዋል። እነዚህ ሁሉ ሲሰሩ ግን አቁሙ ያለ ባለስልጣን አልነበረም ባይ ናቸው። አቶ ከበደ ጅራ ይሄንኑ ነው የሚያብራሩት። ይገርምህ ይኸውልህ እስክንድር፣ አንድ ነገር ማወቅ ያለብህ እንዴት እንደሆነ ልንገርህ። ብዙ ባለስልጣኖች እኛ ስንሰራ በሞተር ላው ላይ እየሄዱ ማንም አይነታችሁም እያሉ ፣ ያኔ ተው አትስሩ ቢሉ ኖሮ ምን አለበት? ሲፈርስ እናንተ የት ነበራችሁ? መጀመሪያ ምን እንዳሉን ታውቃለህ? ስብሰባ ብሎ ወደ ላይ ወሰዱ። ወደ ላይ ማለት ወደ ቀበሌ ሳይሆን፣ የሆነ የሆነ ቦታ አለ፣ ዝም ብሎ ነገር ቦታ ማለት ነው። ከዛ በኋላ እኛ በቃ ከታች እየፈረሰ መምጣቱን ያየ ነው ሲመጣ፣ በቃ ደነገጥን። ነዛ የተሰበረ ዕቃ ሁሉም ስንት ነገር አለ። እናንተ ለስብሰባ ከተጠራችሁ በኋላ ነው የፈረ መፍረስ የጀመረው። ከከተማው አስተዳደር እስከ ኦሮሚያ ክልላዊ መንግስት የደረሰው አቤቱታቸው ተቀባይነት አለማግኘቱንም ነዋሪዎቹ ተናግረዋል። ከእነዚሁ አካላት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ነዋሪዎቹ ቅሬታ እያቀረቡ ባሉበት ወቅት ግን የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ስብሰባ ላይ ነበር። ለምክር ቤቱ ሪፖርት ያቀረቡት የክልሉ ፕሬዝዳንት ሙክታር ከድር ካነሷቸው ነጥቦች አንዱም የመኖሪያ ቤት እጥረት ችግር ነው። ይህንኑ ችግር ለመፍታት በክልሉ በሚገኙ የተለያዩ ከተሞች 11604 ቤቶች እንደሚገነቡም አቶ ሙክታር ይፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ አስመራ ይወስደናል። ዓለም አቀፍ የጥናት ጉባኤ ባለፈው ሳምንት አስመራ ላይ ተካሂዷል። የቀረቡት ጥናቶች በሶፍትዌር እንዲዘጋጁ በኢንተርኔት ላይም እንዲጫኑ ተደርጎ ሕዝብ እንዲጠቀምባቸው የከትናንት በስቲያ አርብ በተካሄደው የጉባኤው መዝጊያ ላይ ተሳታፊዎቹ ወስነዋል። ብርሃነ በረኸ ከአስመራ ዘግቦልናል ዝርዝሩን ነው በጉባኤ ላይ ከቀረቡ በርካታ ጥናቶች መካከል ሁለት የተለያዩ ምሁራን ያቀረቡትን የአፍሪቃ ነብ ጥናቶች ላይ ያተኮረ መረጃ ለዛሬ አቅርበናል። የመጀመሪያው የእንግሊዝ ካምብሪጅ ዩኒቨርሲቲ የፖለቲካ መምህር ዶክተር አዳም ብራንች አፍተር ዘ ኢንተርናሽናል ክሪሚናል ኮርት ኢን አፍሪቃ ማለት ከዓለም አቀፉ የወንጀለኛ ፍርድ ቤት በኋላ በአፍሪቃ በሚል ርዕስ ስላቀረበው ጥናት ሲጋልጥ የዓለም አቀፉ የወንጀለኛ ፍርድ ቤት ማለት አይሲሲ እንደ አውሮፓውያን አቆጣጠር በ2002 ሲመሰረት ብዙ ተስፋዎች ተደርጎበት እንደነበረና በገባበት ጉዳይ ላይም ሰላምና ፍትህ ይነግሳል የሚል ትልቅ ተስፋ እንደነበረ 14 ዓመታት ወደ ኋላ ተመልሰን ካስመዘገበው ስራዎች አኳያ ሲታይ ግን አቅጣጫውን የመሳት ችግር እየታየበት መሆኑን ጠቅሷል። በእነዚህ 14 ዓመቶች ውስጥ በቢሊዮን የሚቆጠር ዶላር ያጠፋባቸው ሶስት የተጨበጡ የወንጀል ጉዳዮች ብቻ ናቸው የታዩት። ስለዚህ በጣም ትንሽ ስራ ነው የሳያየ ነው። በአጠቃላይ ከአፍሪካ አገሮች ትልቅ ተቃውሞ እንዳለበት ማስተዋልም እንችላለን። ሚስተር አዳም በመጨረሻ ጥናቱን ሲያጠቃልል የዓለም አቀፉ የወንጀል ፍርድ ቤቱ ቀውስ ውስጥ እንዳለና ዓለም አቀፍ ወንጀለኛ ሕጉ ራሱ የተለያዩ መንገድ ወደ ብክነት እያመራ እንደሆነ፣ ወደፊት የዓለም አቀፍ የወንጀል ሕጉ ሰዎች ከዓለም አቀፍ የወንጀል ፍርድ ቤቱ የሚጠብቁትን ቁም ነገር ያሳለ ወይስ በማለት ለሚነሱ ጥያቄዎች በአስተያየተ ይህ አጠራጣሪ ጉዳይ ነው የምለው በማለት ጨርሷል። ሌላው ደግሞ ዲተርሚናንትስ ኦፍ ቻይንስ ኢንቨስትመንት ኢን አፍሪካ ማለት የቻይና የአፍሪካ ኢንቨስትመንት ወሳኝነት በሚል አርዕስት ጥናቱን ያቀረበው ምሁር ኪዩማ ሲንግኒ የተባለ የማላዊ ተወላጅ ሲሆን የኢማንያ ዴቨሎፕመንት የምክር አገልግሎት ሰጪ ድርጅት ሰራተኛ ነው። ሚስተር ኪዩማ ሲንግኒ የጥናቱን ዋና ትኩረት ምን ላይ እንደሆነ ለተጠየቀው ጥያቄ ሲመልስ የዚህ የጥናቴ ዋና አተኩሮ ቻይና በአፍሪካ እያደረገች ያለችውን የኢንቨስትመንት በማሳያነት ለማመልከት ነው። የቻይና የኢንቨስትመንት ውሳኔ በአፍሪካ ሀጉር እንደ ማሳያ ለማሳየት ነው። የጥናቴ ውጤት የቻይና ኢንቨስትመንት በአፍሪካ የተፈጥሮ ሀብት ላይ ያተኮሩ መሆኑን የሚያሳዩ ቢሆንም በይበልጥ የገበያ ፍላጎት ላይ ያጋደሉ መሆናቸውን የሚያሳይ ነው። ይህ ጥቂት አከራካሪ ጉዳይ ነው ያልኩበት ምክንያት ደግሞ የተለያዩ ማሳያዎች የተለያዩ ውጤቶች ስለሚሰጡ ነው። ማለት የሀብት አዳኝነትን በሚመለከት በጽሑፋዊ ጥናቴ ዳሰሳ ላይ አንድ ሰው አንድ አይነት የመረጃ ስብስብ ተጠቅሞ የተለያዩ ውጤቶችን እንደሚያገኝ ጠቅሻለሁ። ሌሎች ሞዴሎችን ወይ ማሳያዎችን ስንጠቀም የተለያዩ ውጤቶችን ልናገኝ እንችላለን። እኔ በበኩሌ ግን ሌሎች ሞዴሎች ላይ ተቃውሞ አለኝ። በዚህ ምክንያት ነው የጥናቴ ጽሑፍ ከሌሎች የተለየ መሆኖ የሚገኘው በሌላ በኩል ደግሞ በኢንፍራስትራክቸር በኩልም የሚያሳይ ነው። የቴሌኮሙኒኬሽን ስራ ትንሽ የፖለቲካ መልክ የያዘ ቢሆንም በአፍሪካ ግን ተቀባይነት ካገኙት የኢንፍራስትራክቸር ስራዎች ውስጥ አንዱ መሆኑን ያደረኩት ጥናት ያብራራል። አመሰግናለሁ። ብርሃነ፣ ብርሄን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። በኢንተርኔትም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን ዌብሳይታችን ነው። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከታተሉን። እንዲሁም ናይልሳት ላይም ቪኦኤ ሀያ አራት ላይ እንገኛለን። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ድረስ ደግሞ በ19ና በ49 ሜትር ባንድ አጭር ሞገድ እንድትከታተሉን ጋቢና ፕሮግራም አለን፣ እንድትከታተሉን እንጋብዛለን። የምሽቱ የፕሮግራሙ መሪ ብርሃን ኃይሉ ነች። ኦድሬስ ሬጂስ የቴክኒክ መሐንዲሱ ነው። አስተናጋጆቻችሁ ሶሎሞን አባተና ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ጠና ስለ እንደምን አላችሁ። ሁለት እንግዶችን አቅርባችሁ በኢትዮጵያ ውስጥ ላለው ሁኔታ አወያይታችሁ ነበረ። ስለ አቶ ግዛው ነው አስተያየት መስጠት የፈለጉት አቶ ታፈረ ፈራ ተባይ እያሉ በልባቸው ያለውንም በደንብ ሳይነብሩ ነካ ነካ ነው የሚያረጉት። ለምን እንደዛ እንደሚያደርጉ አላቅም። ግን አቶ ግዛው እኔ በዘር አላምንም። ነገር ግን ለአድማጮች ለኢትዮጵያ ሕዝብ ላስተላለፍ የምፈልገው እና አቶ በረከት ስምኦን እና ታደሰ ጥንቅሾ እና ሌሎቹም ብአዴን ውስጥ ያሉት አማሮች አይደሉም፣ ሌሎች ናቸው። እኔ በዚህ አላምንም፣ ግን ልንገራቸው ብዬ ነው ብለው ኢትዮጵያ ሕዝብ አውቆ በዚህ ላይ አቋም እንዲወስድ ነግረውናል። ያሳዝናል፣ በጣም ያሳዝናል። የማያምኑበትን ነገር እና ያውም ደግሞ በውሸት የታጀለ ነገር እየነገሩን እንድናምናቸው መታገላቸው እኔ ሁልጊዜ ዝም ብሎ ያንኑ ነገር እንደነገሩን ዘላለም ይኖራሉ እንዴ? የሞኝ ዘፈኑ ሁልጊዜም የውሃ አበባዬ ነው ይባላል። እና እኔ በጣም ያሳዝነኛል፣ ያሳፈረኛል ነው። አመሰግናለሁ። ቮይስ ኦፍ አሜሪካ እንደንበሳችሁ ደህና ናቸው ወይ ለማለት ደው ያለሁት ሁሉም። ሙቀቱ እንዴት ነው በእናንተ በኩል? በዚህ በኩል በጣ በጣም ሙቀቱስ ትና ያለ እና ሁለት ሰው ሲነጋገሩ ሰምቻለሁ ስለ ጎንደሩ ህዝብ ወልቃይት ሊወክለች አይደሉም። ለምንድር ነው ሸፈፍ ሸፈፍ የምንለው? ችግር የተፈጠረው ጎንደር ነው እንጂ ለምን ህዝብ ወልቃይት አሁነ ይነሳም ትክክለኛ ከሆነ ሄሎ ቦይሶፍ አሜሪካ እንደምናችሁ ሰላም ናችሁ? እኔ አስተያየት መስጠት የፈለኩት አንድነትና መድረክ መግለጫ እየተባለ ስለ ወልቃይት እነዚህ ሰዎች አስድስት ሰዎች ምንም እውቅና ያላቸውም በወልቃይት ህዝብ የወልቃይት ህዝብ ተታግሎ የትግራይ መሆኑን አረጋግጦ ያደረ ነው። ሙቀቱ ሙቀት ነው በጣም ሙቀት ነው አደለም እንዴ ቆንጅል ዛሬ ይሞቃል ከ40 ዲግሪ ሴልሺየስ በላይ ነው ዛሬ 100 ዲግሪ ሴልሺየስ ይጠጋል የዛሬው የዋሽንግተን ዲሲ እና የአካባቢዋ ሙቀት እስቲ ከኢሜይል አስተያየቶቻችሁ ደግሞ አንዱን ጣል እናደርግ ኢትዮጵያን የሚያስተዳድረው መንግስት በብዙ ምክንያቶች አይመቸኝም ብለዋል። አንድ ከፊላዴልፊያ አስተያየታቸውን የላኩልን አድማጭ ሕዝብን የሚያደምጡ በህብረተሰቡ መሃል በነጻነት ያለ አፈሙዝ አንጋች የሚንቀሳቀሱ ሕዝብ የመረጣቸው ፈሪሃ አላህ መሪዎች ይሰጠን ዘንድ የዘወትር ምኞቴ ነው ይላሉ። አሉላ የሚያቀርበው እሰጥ አገባ ይመቸኛል ሲሉም ይቀጥላሉ። አድማጩ ሆኖም እልፍ የኢህአዴግ የብሔር ደጋፊ የሚሆን ሆዳደር ደጋፊ በበዛበት ሀገር እንደ ሀገራችን የቡና ባህል እየተደጋገመ ቪኦኤ ላይ ከፊላዴልፊያ የምንሰማው አንድ ድምፅ አለ እውነት ለው ህወሀት የሚከራከሩ የምሁራን እጥረት ድርቅ ገብቶ ነው ወይስ ምንድነው? ይታሰብበት ብለዋል። እኔና እኔ ከፊላዴልፊያ ይላል አድራሻቸው እና ስማቸው ማለት ነው። እሺ እንግዲህ ሁላችሁንም እኔና እኔን ጨምሮ ሌሎቻችሁ ማስተያየቶቻችሁን በድምጻችሁ የሚሰጣችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት መሆኑን እናስታውሳችሁ። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁን የምናስተናግድበት ክፍለ ጊዜ ተጠናቋል። ሙዚቃ እንጋብዛችሁ ብለን አስበናል። የምትቃወሙ አይመስልንም። ሻላይቱ በአብርሃም በላይነ ጽዮን ግርማ ነች፣ የጋበዘቻችሁ ነች። እስቲ ችን አጫውቱልን። ለዛሬ ሞቅ ላለው ቀን ብላን ነበረ። እስቲ እንስማላት። Inshallah, <laughs> Inshallah, yo. Inshallah, Inshallah, tu galayo. Inshallah, de ga na na tejo. Inshallah, apu hankante denjo. Inshallah, apu shagya mu Inshallah, ta ha Inshallah, Inshallah, Inshallah, yo. Inshallah, Inshallah, tu galayo. Inshallah, eh he Inshallah, jabu gede Inshallah, apu

እናመሰግናለን ጽዮን። እንደዚሁም ይሄንን ድንቅ ጨዋታ የተጫወተልንን አብርሃም በላይነህም ከባንዱ ጋር እናመሰግናለን። ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ዘጠኝ ደቂቃ እየሆነ ነው። የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። የዓመቱን ስራ አጠናቆ ለረፍት ከተበተነ ሶስት ሳምንት ያልሞላው የኢትዮጵያ ፓርላማ ለአስቸኳይ ስብሰባ ተጠርቷል። በዚህ አስቸኳይ ስብሰባ የሚኒስትሮች የሹምሽር እንደሚጠበቅ ሪፖርተር ጋዜጣ በዛሬ ሰኞ እትሙ አስነብቧል። የመንግስት መገናኛ ብዙሃን ግን ስብሰባው አዋጆችን ለማጸደቅ ነው ብለው ዘግበዋል። የዩናይትድ ስቴትስ የቀድሞ የውጭ ጉዳይ ሚኒስትርና ሴኔተር ሂለሪ ክሊንተን የፓርቲያቸውን ፕሬዝደንታዊ እጩነት በይፋ የሚያስረግጡበት የዲሞክራቲክ ፓርቲው ብሔራዊ ጉባኤ በዛሬው ዕለት ፔንሲልቬንያዋ ፊላዴልፊያ ውስጥ ተጀምረዋል። የ27 ዓመቱ ሶርያዊ ስደተኛ የፖለቲካ ጥገኝነት በተከለከለባት በጀርመን ትናንት አንድ የሙዚቃ ትርኢት በነበረበት ከተማ ባፈነዳው ቦምብ 12 ሰዎችን አቆሰለ። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና የዓለም ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ናይል ሳት ላይ ቪኦኤ ሃያ አራት ላይ ነው የምታገኙን። የስፖርት ዘገባ ይቀጥላል አሁን። ዛሬ ሰሎሞን ክፍሌ እረፍት ላይ ነው። ከአዲስ አበባ ገዛኸኝ ጽዮን መስቀል ዘገባውን ያቀርባል። መስመር ላይ ነው ገዛኸኝ። እንደምን አመሻችሁ አድማጮች። በዛሬው የስፖርት ክፍለ ጊዜ አትሌቲክስና የእግር ኳስ ስፖርት ዜናዎችን ይዣለሁ። በፖላንድ ባይዶች ከተማ ለአራት ቀናት ሲካሄድ የቆየው ከሀያ ዓመት በታች አስራ ስድስተኛው የዓለም ወጣቶች አትሌቲክስ ሻምፒዮና ትናንት ተጠናቋል። በዚሁ የዓለም ወጣቶች አትሌቲክስ ሻምፒዮና አራት ወርቅ፣ ሁለት ብርና አራት ነሐስ በአጠቃላይ አስር የባለያዎችን በማግኘት የኢትዮጵያ አትሌቲክስ ልዑክ ሰዎች አሜሪካና ጎረቤት ኬንያ ቀጥለው የሶስተኝነት ደረጃ አግኝቷል። ትናንት በመጨረሻ ቀን በተደረገው የሴቶች አንድ ሺ አምስት መቶ ሜትር አትሌት አዳነች አንበሳውና አትሌት ፋንቱ ወርቁ አንደኛና ሁለተኛ ሆነው ወርቅና የብር ሜዳሊያውን ወስደዋል። በሶስት ሺ ሜትር መሰናክል ሁለት ጊዜ ወድቆ በመነሳት የኬንያ አትሌቶችን ተከትሎ አትሌት ጌትነት ሞላ በሶስተኝነት የነሐስ ሜዳሊያ አግኝቷል። አትሌት ጌትነት ከወደቀበት ተነስቶ የመጨረሻውን መስመር ቀድሞ ነሐስ ሜዳሊያውን ለመንጠቅ የቻለው የፍጻሜውን መስመሩን ቶር ውሮ በማለፍ እና በመውደቅ ነው። ከአስሩ ሜዳሊያ ሰባቱ የተመዘገበው በሴት አትሌቶቻችን ነው። የሜዳሊያ ሰንጠረዡን የስ አሜሪካ አስራ አንድ ወርቅ ስድስት ብርና አራት ነሐስ በበላይነት ፈጽማለች። ኬንያ በአምስት ወርቅ ሁለት ብርና ሁለት ነሐስ በሁለተኝነት ተከትላለች። ኢትዮጵያ በአራት ወርቅ በሁለት ብርና አራት ነሐስ ሶስተኛ ናት። ጠሪኮውን በአመርቂ ውጤት ያጠናቀቀው የኢትዮጵያ ወጣት ቡድን ለተጠዋት ወደ ሀገሩ እንደሚገባ ታውቋል። በቀጣዩ አጭር የሪዮ ኦሎምፒክ ነክ ዜና ኢትዮጵያ በኦሎምፒክ ታሪክ ከተሳትፎም በዘለለ በስኬታና ውጤታ ትታወቃለች። በቅርቡ በሚደረገው የሪዮ ኦሎምፒያድ ኢትዮጵያ በሩጫው ዘርፍ ከስምንት መቶ ሜትር እስከ አርባ ሁለት ኪሎ ሜትር ማራቶንና በእርምጃም ጭምር ብቁና ንቁ አትሌቶቿን አዘጋጅታለች። የውሃ ዋናና የብስክሌት ተወዳዳሪዎችም አሏት። የብስክሌት ተወዳዳሪው ትናንት በሚጠናቀቀው በመቶ ሶስተኛው ቱር ደ ፍራንስ አበረታች ውጤት ያስመዘገበው ነው። ስጋቡ ብስክሌተኛ ገብረ ማርያም ይባላል። በአምስትና እና አስር ሺህ ሜትር በሁለቱም ጾታ ዘናቂ ውጤት ለማስመዝገብ የተዘጋጁ ወጣት አትሌቶች የውድድሩን መቃረብ እየናፈቁ ነው። ኢትዮጵያ በምትታወቅበት በረዥም ርቀት፣ በማራቶን በሁለቱም ጾታ የተመረጡ አትሌቶች የሰላማዊውን መድረክ በድል ለመወጣት እንፋለማለን እያሉን ነው። ቁመተ መለሎዎቹ አትሌት ተስፋ አበራላ አትሌት ለምን በሪዮ ዴ ጄኔሮ ጎዳናዎች ሲንዘገዘጉ የሚታዩበት ቀን ሩቅ አይደለም። ከወንዶቹ አትሌት ለሚ ብርሃኑ፣ ከሴቶቹ ትዕግስት ቱፋ ጓደኞቻቸውን በመወከል ለሪዮ ኦሎምፒክ ያደረጉትን የመጨረሻ ዝግጅትና ስለ ውጤቱም በሰጡት አጭር አስተያየት

በእግር ኳስ ዜና የኢትዮጵያ እግር ኳስ ፌዴሬሽን በዓመታዊ ውድድር መርሃ ግብሩ የሚያከናውናቸው አራት የእግር ኳስ ሻምፒዮና አንዱ የሆነው ሱፐር ሊግ ሊጠናቀቅ ተቃርቧል። ሰላሳ ሁለት ቡድኖች በሁለት ምድብ ተደልድለው ባደረጉት ጨዋታ ሀያ ሰባተኛ ጨዋታቸው ላይ ደርሰዋል። ሁሉም እኩል ሶስት ሶስት ጨዋታ አቀርቷቸዋል። በመጀመሪያው ምድብ ፋሲል ከነማ በሳምንቱ መጨረሻ መድኑን አንድ ለባዶ ካሸነፈ በኋላ በሀምሳ ሰባት ነጥብ ወደ ላይኛው ዲቪዚዮን ማለትም ወደ ኢትዮጵያ ፕሪሚየር ሊግ መሸጋገሩን አረጋግጧል። በዚሁ ምድብ የሚገኘው ወልዳ ከነማ ሀምሳ ሶስት ነጥብ ሰብስቧል። በሁለተኝነት ለማለትም የተሻለ ፕሪሚ ጨብጧል። በሌላኛው ምድብ ጅማ አባ ቡና እና አዲስ አበባ ከነማ ተከታትለው ወደ ኢትዮጵያ ፕሪሚየር ሊግ ለመሸጋገር ሶስት ምድብ አላቸው። በሱፐር ሊጉ ከየምድባቸው አንደኛና ሁለተኛ አራት ቡድኖች ማለት ነው፣ በሁለት ሺ ዘጠኝ የውድድር አመት የኢትዮጵያ ፕሪሚየር ሊጉን ይቀላቀላሉ። የሁለት ሺ ዘጠኝ ዓመት የኢትዮጵያ ፕሪሚየር ሊግ የተሳታፊ ቡድኖች ብዛት አስራ ስድስት እንደሚሆን የኢትዮጵያ እግር ኳስ ፌዴሬሽን ቀደም ብሎ አስታውቋል። አጠር ባለ የውጭ እግር ኳስ ዜና የአውሮፓ ታላላቅ ሊጎች በአቋም ማጠናከሪያ በወዳጅነት ጨዋታ ላይ ይገኛሉ። ከዚሁ ጎን ለጎንም ለቀጣ ዓመት ክለቦቻቸውን በአዳዲስ ተጫዋቾች ለማጠናከር በተጫዋቾች ቅጥርና ዝውውር ላይ ተጠምደዋል። ወዳጅነት ጨዋታው የሚበልጥ እየተነገረ ያለው የተጫዋቾች ከአንዱ ወደ ሌላው ክለብ መዛወርና የዋጋ ድርድር የየዕለቱ ዜና ሆነዋል። በዘንድሮ የተጫዋቾች ዝውውር አዲስ የተጫዋች የዝውውር ዋጋ ሪከርድ ሊመዘገብ ከጫት ደርሷል። በዚህ መሰረት ከአንድ መቶ እስከ አንድ መቶ ሀያ ሚሊዮን ፓውንድ የውልማሽ ማፍረሻ የዝውውር ዋጋ የተለጠፈበት የጣሊያኑ ጁቬንትስ ክለብ አማካይ ተጫዋቹ ፖልፖግባ ነው። የሀያ ሶስት አመቱ ፈረንሳዊ ፕሮፌሽናል ፖልፖግባ በቀጣይ አመት የማንቸስተር ዩናይትድ ተጫዋች እንደሚሆንም ከተለያዩ ዘገባዎች እየተደመጠ ነው። ሪያል ማድሪድ እና ማንቸስተር ዩናይትድ ፖልፖግባን ለማግኘት ጥያቄ ያቀረቡ ቢሆንም ሪያል ማድሪድ በዋጋው ውድነት ሲያፈገፍግ፣ ማንቸስተር ዩናይትድ ድርድሩን ገፍቶበታል። ከሁለት ዓመት በፊት ጋሬዝ ቤል ወደ ሪያል ማድሪድ ሲዛወር የተከፈለው ሰባንያ አምስት ሚሊዮን ፓውንድ ይህ ሪከርድ ዘንድሮ በፖልፖግባ አንድ መቶ ሚሊዮን ፓውንድ ከዚያ በላይ እንደሚሻሻል የብዙዎች ድምት ሆኗል። ለአሜሪካ ድምፅ ሬዲዮ በዛ ይስለመስከልካ አዴታ በዛ ገዛኝን እናመሰግናለን ለዘገባው። በነገራችን ላይ የሪዮ ኦሊምፒክን የሚመለከት አንድ አጠር ያለ ማስታወሻ አለ። የዛሬ ሁለት ዓመት ሩሲያዊቱ ከተማ ሶቺ ላይ ተካሂዶ በነበረው የክረምት ኦሊምፒክ ጨዋታዎች ወቅት በሩሲያ መንግስት የተካሄደ አበረታች መድኃኒቶችን የመጠቀም አድራጎት ስለመኖሩ በማስረጃ የተደገፈ ጭብጥ እንዳለው ዓለም አቀፉ የኦሊምፒክ ኮሚቴ ተናግሮ የሀገሪቱን አትሌቶች በሙሉ ግን ከመጪው የሪዮ ኦሊምፒክ የማገድ ሐሳብ እንደሌለው አስታውቋል። ይሁን እንጂ እያንዳንዱ አትሌት ተመርምሮ ጥብቅ የሆነውን የማለፊያ መመዘኛ ማሟላት እንደሚጠበቅበት የዓለም አቀፉ የኦሊምፒክ ኮሚቴ ፕሬዚደንት ቶማስ ባህ አሳስበዋል። የስፖርት ዝግጅታችን ተጠናቀቀ። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው። የአፍሪካ ሕብረት ፓንአፍሪካኒዝም ወይም መላ አፍሪካዊነት የሚባለውን ዓላማ ለማሳካት ከነደፋቸው እቅዶች አንዱ የሆነውን አፍሪካውያንን ሁሉ የሚያገለግል ፓስፖርት ለማውጣት ማቀዱ ቀደም ሲል በቀረበ ቃለ መጠይቅ ተገልጿል። ስለዚህ እቅድና ዓላማ እንዲያብራሩ የአፍሪካ ጉዳዮች ጠቢብ የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ተባባሪ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሀ አየነች ያነጋገረቻቸው የአፍሪቃ ህብረት እስከ እንደ ኤሮፓውያን አቆጣጠር እስከ 2063 ባለው ጊዜ ፓን አፍሪካኒዝምን የማጠናከር እቅድ እንዳለው ባስታወቀው መሰረት ዶክተር አየለ ፓን አፍሪካኒዝም ምን መልክ እንደሚኖረው በማብራራት ይጀምራሉ። የአፍሪካ ህብረት በሁለት ሺህ አስራ ሶስት ሀምሳኛ አመቱን ሲያከብር ከአሁን ጀምሮ የወደፊቱ ሀምሳ አመት ምን ይመስላል? ወዴት ነው የምንሄደው? ከየት ነው የመጣ ነው? የሚሉትን ጥያቄዎች አንስተው ከ የሚቀጥሉት ሀምሳ አመታት በቅኝ ግዛት ስር ሳንሆን በባርነት ስር ሳንሆን ሁልጊዜ ተጨቋኞች፣ ተበዳዎች ሳንሆን እራሳችን በራሳችን አርቀን አስበን አይተን የሚያዋጣንን አውቀን በዓለም ላይ ከሌሎቹ ጋር በእኩልነት ለመኖር የሚያስችለን ሁኔታዎች ፈጥረን እነዛን ደግሞ በተግባር አውለን በሁለት ሺ ስልሳ ሶስት ሲመጣ የምናያት የምናገኛት አህጉር ወይም አፍሪካ ምን ትሆናለች ማለት ነው። አንድ ሆና በፖለቲካ ማለትም ዩናይትድ ስቴትስ ኦፍ አፍሪካ ወይም ደግሞ የተባበሩት የአፍሪካ አህጉር ፈጥረን ህዝቡ በደስታ በብልጽግና እና የተዋሃደ ሆኖ የምናይባት አህጉር ትሆናለች ብለው ነው እንግዲህ ራዕያቸውን ያስቀመጡት። ይሄ ነው እንግዲህ ፓን አፍሪካኒዝም የሚባለው። በመሀላችን ግጭት ሳይኖር፣ በመሀላችን ጥላቻ ሳይኖር፣ በእርስ በርሳችን ሳንጋጭ ከሌላው ዓለም ጋራ እኛ በፈቀድነው ሁኔታ ስምምነት ተፈራርመን ተዋውለን እኩል በኩል ሆነን ልጆቻችን፣ ቤተሰቦቻችን፣ ወገኖቻችን በልጽገው በጤና በደስታ የሚኖሩባት አህጉር ፈጥረን እናያለን በሚል ነው እንግዲህ ያንን ራ ያስቀመጡት ፓን አፍሪካን ሲባል ይሄ መነሻው መንደርደሪያው ያው አፍሪካ ውስጥ ያሉት ሕዝቦች በታሪካቸው የደረሱበት የደረሰባቸው ሁኔታን ገምግመው እና እስካሁን ባደረጉት ትግል ያንን ጭቆና ከላያቸው ላይ አንስተዋል። ግን ያ ጭቆና ደግሞ ሙሉ በሙሉ ጠፍቷል ለማለት አይቻልም። ምክንያቱም ያኔ ጨቁ ናቸው የነበሩት እንደነ ፈረንሳይ፣ እንደነ እንግሊዝ፣ እንደነ ፖርቹጋል፣ እንደነ ስፔን አይነት ሀገሮች በተለያየ በእጃዙር ሁኔታ በእጃዙር ሁኔታ አሁንም ኢኮኖሚያቸውን አንቀው ይዘዋል አስረውታል። እና ያንን እንግዲህ የማላቀቁም ተግባር እንቅስቃሴን ይኖራል ማለት ነው። በዚህ ሀምሳ አመት ውስጥ እስካሁን ባለው ጊዜ ይህን ዓላማ በተግባር ላይ ለማዋል የአፍሪካ ህብረት አድርጎታል የሚባሉ ሊጠቀሱ የሚችሉ ነገሮች አሉ። አፍሪካ ህብረት መጀመሪያ የተቋቋመው መቼ ነው ብለን መጠየቅ አለብን። እንግዲህ የአፍሪካ ህብረት የተቋቋመው ከሀምሳ አመት በፊት ነው። በዛ ሀምሳ አመታት ምን ተደረገ አ ወይም የአፍሪካ ህብረት ምን አደረገ ወይም በዛ ጊዜ የአፍሪካ አንድነት ድርጅት የሚባለው ምን አደረገ የሚባለው ጥያቄ በመጣኩኝ ጊዜ ቅድም እንዳልኩሽ ዋና የተጫወተው ሚና ምንድን ነው? በአፍሪካ ውስጥ ያለውን ቅኝ አገዛዝ፣ ዘረኝነት ማጥፋት ነው ወይም ማስወገድ ነው። እና በዛ ትልቅ ሚና ተጫውቷል፤ ምንም ጥያቄ የለውም። አሁን እንግዲህ ምንድን ነው ያለው? በአሁኑ ጊዜ ሁሉም የአፍሪካ ሀገሮች ነፃ ናቸው፣ ነፃነታቸውን ተቀዳጅተዋል። ነፃነታቸውን በጠመንጃ በእጃቸው አስገብተዋል። አንዳንዶቹም በሰላም ነጻነትን በንግግር በውይይት ሊያገኙ ችለዋል። እና እንግዲህ አሁን አፍሪካ ውስጥ ያሉት አፍሪካውያን በነጻነታቸው የሚያስቡት ምንድን ነው? ድህነትም ካለ ሌላም ችግር ካለ ያንን ችግር በሰላም ተወያይተው በዚህ መንገድ ብንሄድ ነው የሚያዋጣን፣ በዚህ መንገድ ብንሄድ ነው የሚሻለው ብለው በዛ ስምምነት መሰረት ኢኮኖሚያቸውን፣ ጤንነታቸውን አሻሽለው አበልጽገው ተዋህደው ከሌላው ዓለም ከኤዥያ በአውሮፓ ከአሜሪካ ካለው ጋራ በእኩልነት ደረጃ አንድ ዓለም ውስጥ ለመኖር የሚያስችላቸው ሁኔታ በዚህ ሀምሳ ዓመት ውስጥ መፍጠር ማለት ነው እና ከእነዚህ ውስጥ አንዱ ነው እንግዲህ። ይሄ አንደኛ ሁሉም የኤዩ ፓስፖርት እንዲኖረው መደረጉ ከዛ የመነጨ ሀሳብ ነው። ወይም ደግሞ ይሄ የራዕይ የሁለት ሺህ ስልሳ ሶስትን ራዕይ መተግበር ነው ማለት ነው። ለመተግበር መቻል ማለት ነው። ያ አንድ ነው። እንግዲህ ሌላ ብዙ ነገሮች መሰራት ያለባቸው አሉ። ግን ቁም ነገሩ ምንድን ነው? ያለፉት ሃምሳ አመታት ዋናው የአፍሪካ ህብረት ትኩረት ምን ነበረ? ቅኝ አገዛዝን ማስወገድ ነበረ። የአፓርታይድ ዘረኝነትን ማስወገድ ነበረ። በዛ ትልቅ ሚና ተጫውተዋል። ምንም ጥያቄ የለውም። ያ ግን በቂ አይደለም። ምክንያቱም ያ ህዝብ ደግሞ አሁን ተባብሮ በአንድ ዓላማ ወደፊት ይገሰግሳል ብለን በምንጠይቅበት ጊዜ ያ ሁኔታ ገና አልተፈጠረም። እና እነዚህን ሁኔታዎች ለማምጣት እየተሰራ ነው ያለው ማለት ነው። ግን አሁን በምንሰራበት ጊዜ እኛ ራሳችንን የምናስበው የሚያዋጣንን አውቀን፣ በዛ መሰረት ወደፊት ለመገስገስ የሚያስችል ሁኔታ መፍጠር ማለት ነው። እነዛ እንግዲህ ብዙ ደረጃዎች አሉት፣ ብዙ ደረጃዎች አሉት። ምንም ጥያቄ የለውም። ያን ደግሞ እዛ ደረጃ ለመድረስ አንደኛ ነጻነታችንን አገኘን ማለት ቅድም እንደጠቀስኩት ከበፊት ከቅኝ ገዢዎች ጋራ ሙሉ በሙሉ ተላቀቅን ማለት አይደለም። እንደውም እንደምናየው አሁን ለምሳሌ አፍሪካ የተከፋፈለችው የፈረንሳይ ተናጋሪ፣ የእንግሊዝ ተናጋሪ፣ የስፓኒሽ ተናጋሪ ተብላ ነው የተከፋፈለችው። እነዚህ ቋንቋዎች ደግሞ የመጡት በቅኝ አገዛዝ ጊዜ ነው እና ቅኝ ገዢ ሀገሮች አሁንም በኢኮኖሚ በተለያየ መንገድ፣ በባህል ተሳስረዋል። ከእነዚህ የአፍሪካን ሀገሮች እና አፍሪካ ህብረት፣ እንግዲህ እነዚህንም ተጽዕኖዎች ለመቀነስ በተቻለ መጠን መታገል አለበት ማለት ነው እና ይህን ቀላል ነው ብለን በአሁኑ ጊዜ ልንተነበይ አንችልም። አሁን ለምሳሌ ማሊ ላይ እነዚያ ሽብርተኞች መጥተው በተነኮሱ ጊዜ፣ ግማሽ ግዛቱን በእጃቸው በያዙ ጊዜ ለእርዳታ መጀመሪያ የደረሰው ፈረንሳይ ነው፣ የአፍሪካ ህብረት አይደለም። እና የአፍሪካ ህብረት ብዙ ድክመት አለበት። ክራይሲሶች እነ ቦኮ ሀራምን ማጥፋት ያልቻለ ነው በአሁኑ ጊዜ። ይሄ የህዝብን እንቅስቃሴ ከቦታ ቦታ ለመሄድ የሚችሉበትን ሁኔታ ማመች የሚያደርጉ ኃይሎች አሉ እና እነዚህን ሁሉ ለመቋቋም አፍሪካ ህብረት በአሁኑ ጊዜ አቅም የለውም። እናዋለን እኮ ሶማሊያ ያለውን ችግር እናያለን። ሶማሊያ ሶስት፣ አራት አፍሪካ ሀገሮች አሉ የሶማሌን ጸጥታ ለማስከበር ግን ስቲል እንደዛም ሆኖ አልሸባብ የሚባለውን ሀይል አሸባሪ ሀይል ለመቋቋም ለኮምፕሊትሊ ለማጥፋት አልቻሉም። ቅድም ያልኩት ነጥብ ይሄ ነው። ያሉት ችግሮች ይሄ የመጣውን ሀሳብ በስራ ላይ ለመዋል ያስቸግራል። ወይም ደግሞ በእነሱ እንዳሰቡት በሁለት ሺ አስራ ስምንት ይሄ ነገር ይሳካል ላሉትን ህልም ያደርገዋል እንጂ በተግባር ውሎ ሰዎቹ ያ ፓስፖርት ይኖራቸዋል ወይም ህዝቦቹ ይኖራቸዋል ለማለት በጣም አዳጋች ነው። እሺ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም እድሉ ስለሰጠኝ እጅግ በጣም አመሰግናለሁ። ተከታዩ ዝግጅት ጤና ይሆናል። አብራችሁን ቆዩ አድማጮች። የወባ ትንኝ ጉድሽ ፈላ መላ ተገኘልሽ ይላል ቀጣዩ ዘገባ። ቆንጂ፣ ጥሩ አርገሽ ነው የገባሽ ወደዚህ ጉዳይ። መላ ተገኘልሽ ብቻ ሳይሆን ይሄንን መላ እስካሁን ድረስ እንዴት ሳናየው ቀረን ነው። እንግዲህ ይሄ በገጠሩም በከተማውም በኢትዮጵያ ዶሮ ያለ ነገር ነው፣ እና ይሄ መላ ወባን በእርግጥም ጉዷን ሊያፈላት ነው። ያው ጥሩ ጥሩ ዜና ነው፣ መቼም በጣም ቆንጆ ዜና ነው። ይሄ የዶሮ ጠረን ወባን ወባምጪዋን ቢንቢ ሊያባርር ይችላል የሚል ጥናት ነው የወጣው። የጥናት ውጤት ነው የወጣው። በተለይም አኖፌሊስ አራቢያናሲስ የምትባለው የወባ ትንኝ ከሳሃራ በስተደቡብ በሚገኙ ሀገሮች ውስጥ በመራባትና ሰዎችን በማጥቃት ይታወቃል። በዶክተር ካሳሁን ታደሰ ጃለታ የፒኤችዲ ወይም የዶክትሬት ዲግሪ የመመረቂያ ጥናትን መሰረት በማድረግ በኢትዮጵያ የስዊድን አንድ የስዊድን ዩኒቨርሲቲና አዲስ አበባ ዩኒቨርሲቲ በጋራ የወባ ትንኝ መከላከል ዙሪያ ጥናት አድርገው ነበረ። መስታወት አራጋው የጥናቱ መሰረት የሆኑትን በዶክተር ካሳሁን ታደሰ ጃለታና በጥናቱ ከፍተኛ ተሳትፎ የነበራቸውን ከአዲስ አበባ ዩኒቨርሲቲ የከርሰ ምድር ጥናት ትምህርት ክፍል መምህር ዶክተር ሀብቴ ተኬን አነጋግራለች ነው። የዶክተር ካሳሁን ታደሰ ጃለታ ለዶክትሬት ድህረ ምረቃ ፒኤችዲ መመረቂያ ጥናትን መሰረት በማድረግ የስዊድን ዩኒቨርሲቲ እና የአዲስ አበባ ዩኒቨርሲቲ በጋራ የወባ ትንኝን በመከላከል ዙሪያ ጥናትን አድርገው ነበር። ባለፈው ሳምንት ማላሪያ ጆርናል በተባለው የጤና መጽሄት ላይ ውጤቱን የሚገልጽ ጽሁፍ ለንባብ ከቀረበ ጀምሮ ግኝቱ ዓለምን በማነጋገር ላይ ይገኛል። የወባ ትንኝ የቤት እንስሳትንና የሰውን ደም ለምግብነት ቢመጥም ዶሮን ግን አልነካም። ዶሮ ባለ ያለበት ቦታ ሁሉ ወባ መቅረብ አይችልም፣ እንደ ጥናቱ ዘገባ። ዶክተር ካሳሁን ስለ ጥናቱ አጀማመርና ሂደት ሲገልጹ ከስዊዲሽ አግሪካልቸራል ዩኒቨርሲቲ ያሉ ሳይንቲስቶችና አዲስ አበባ ዩኒቨርሲቲ ያሉ ተመራማሪዎች ጋር በመሆን ለእኔ ለፒኤችዲ ጥናት ያጠናሁት ጥናት ነበር። ከሁለት ሺ ዘጠኝ እስከ ሁለት ሺ አስራ ሶስት ድረስ ሁለት ሺ አስራ ሶስት ላይ ነው የጨረስኩት። የጥናቱ ውጤት እኔ እንዳጋጣሚ ወደዚህ ተገድቼ ስለመጣው ወደ አሜሪካ በመሃል ሳልጽፈው ቀርቼ ነበር አሁን ግን ከፕሮፌሰሮቹም ጋር ከስዊድኑ ከአዲስ አበባ ዩኒቨርሲቲ ካሉት ጋር ግን ያገኘነውን ውጤት ጽፈን እና ማላሪያ ጆርናል ላይ የሚባለው ላይ ፐብሊሽዱ ነው ወጣ ዘን። ከዛም በኋላ አቲንክ ሚዲያዎቹ ከኛ ከጠበቅ ነው በላይ ነው የተረባረቡበት። ኢንዲፔንደንት፣ ኤንፒአር፣ ቢቢሲ፣ ሳይንቲፊክ አሜሪካ የሚባሉ ብዙ ብዙ ሊስቶች ወደ አስር አስራ አምስት ይሆናሉ። ወባትንኝ ላይ ነበረው ጥናት ያደረግ ነው ወባ በሰል የሚተላለፈው አኖፍለስ ሞስኪቶ በሚባሉት ነው። እና ሀገራችን ኢትዮጵያ ደግሞ ያለው የወባ ትንኝ አኖፍለስ አረቤንሲስ የሚባል ነው። ይሄኛው የወባ ትንኝ ከሌሎቹ ወባ ከሚያስተላልፉት ትንሽ የተለየ ጸባዩ ምንድን ነው? ሰው ላይ ብቻ ሳይሆን ሌሎች እንስሳት ላይም ይመገባል። መጀመሪያ የትኛው ላይ ነው የሚመገበው የሚለውን እንዲሁ እኔ ያጠናሁበት አካባቢ ላይ ሳይ በብዛት የሚመገብበትን ለይቼ አወጣው። እንደገና ደግሞ የማይመገበውንም አኒማል አወጣው። ከማይመገበው ውስጥ እሱ ዶሮዎች ላይ አይመገብም። ሞስኪቶዎች ሆስት የሆኑትንም እንዴት ነው የሚያገኙት የሚባለው ከዚህም በፊትም ጥናት ተደርጓል። ጠረን በመውሰድ ነው የሚሄዱት። የሰውን ጠረን ወስደው ነው የሚመጡት። ሌላ ከብት ጋር ከተመገበ ያን ከብት የሚያገኘው በጠረኑ ተስቦ ሂዶ ነው እና ከዛም በኋላ ምናረግ ከሆስትም ከነን ሆስትም ጠረናቸውን ሰበሰብን። ጠረናቸውን ከሰበሰብን በኋላ በላብራቶሪ ውስጥ የትኛው ኮምፓውንድ ነው እነሱ ጠረን ውስጥ ያለውን ያለውን ለይተን አወጣን። ከነን ሆስቱ የተገኘውን ኮምፓውንድ ከጠረን ውስጥ የተገኘውን ኮምፓውንድ እንተረስትዶንበት። ምክንያቱም እዛ ላይ ማይመገቡ ከሆነ ይሄ ኮምፓውንድ የሆነ ኢፌክት ሊኖረው ይችላል፣ ሪፔር ሊያደርጋቸው ይችላል፣ ሊገፋቸው ይችላል፣ እንዳይመገቡ ምክንያት ሊሆን ይችላል የሚል ነገር ወሰድንና ያን ኮምፓውንድ ፊልድ ላይ ጥራት ጥራት አረግን። ጥናቱ የተካሄደው በምስራቅ ወለጋ ወባማ አካባቢዎች ነው የተካሄደው። ያ ምንድን ነው ጥናታችን በኋላ ላይ ማጠቃላይ ያደረገው ያው የወባ ትንኞች የሚበሉት የሚመገቡበትን እንስሳ የሚለዩት በጠረናቸው ነው። የነን ሆስቱ ጠረን ደግሞ እኛ ባደረግነው ጥናት ወደ ሰው እንዳይጠጉ ያደርጋል። ስለዚህ እነዚህ ኮምፓውንዶች ካለው የወባ መከላከያ ጋር ሆነው በደምብ ጥምረት ቢሰሩ የወባን የመከላከሉን ስራ ያግዛሉ የሚል ነው። ጥናቱ የተካሄደው በኢትዮጵያ ወባ በከፍተኛ ሁኔታ የሚያጠቃበት ምስራቅ ወለጋ ዞን ዋማ ኩሳዬ፣ ባካቦሮና ማቻራ በተባሉ መንደሮች ውስጥ ነው። በዚህ ጥናት ውስጥ የመንደሮቹ ነዋሪዎች በፈቃደኝነት የተሳተፉ ሲሆን በቤት ውስጥና ከቤት ውጭ በእርሻ ቦታዎች ላይ እንዴት መከላከል እንደሚቻል ምርምር ተደርጎ ነበር። ከአዲስ አበባ ዩኒቨርሲቲ የከርሰ ምድር ጥናትና ትምህርት ክፍል መምህር ዶክተር ሀብቴ ተኬ ከዚህ ቀደም ወባን በመከላከልና በማጥፋት ዙሪያ ላይ ምርምሮች ቢካሄዱም ይሄኛው ከፍተኛ ውጤትን ያስመዘገበ ነው ጥናቱ በሰፊው በመካሄድ ላይ ነው የሚገኘው እስካሁን ያለው ውጤትና በማሌሪያ ጆርናል ላይ ያሳተምነው ውጤት ግን እንደሚያመለክተው ከዶሮ የሚገኘው የሚወጣው ፈናኝ ንጥረ ነገሮች ወይም ስታወት የወባ ትንኞችን የማባረር ኃይል እንዳለው በምርምር ስራችን ለማረጋገጥ ችለናል። እዚህ ጥናት ላይ የተሳተፉት እነማን ነበር? ዋናነት እንግዲህ ፒኤችዲ ምርምር እንደመሆኑ መጠን ዶክተር ካሳሁን ታደሰ ጀላታ ይባላል፣ ፒኤችዲ ተማሪያችን ነው። አማካሪነት ወይም በሱፐርቫይዘርነት ደግሞ እኔ ያለሁ፣ ነፍሱን ይማረውና ዶክተር እምሩ ስዩም ከአዲስ አበባ ዩኒቨርሲቲ ሁለታችን ከኤስኤልዩ ደግሞ ያሉ ተመራማሪዎች እንደዚሁ በምርምሩ ተሳትፈናል። ምን ያህል ጊዜ ወሰደ ይሄ ጥናት? ይሄ ጥናት የፒኤችዲ ምርምሩ አንድ አካል ነው። የፒኤችዲ ምርምሩ የሻና የተፈጥሮ ስብጥር በወባ ስርጭት ላይ ያለውና በተለይም በወባ ትንኞች ባህሪ ላይ እና መስፋፋት ሁኔታዎች ላይ ያለውን ተጽዕኖ ለማድረግ የተጠና ጥናት ሆኖ ከዚህ ውስጥ እንግዲህ በወባ ትንኞች የተወዳጅ የሆኑ የወባ ትንኞች የሚመገቡባቸው ሰውና ሌሎች የቤት እንስሳትን በአንድ በኩል የተመራጭ ሆኖ ያልተገኙና የወባ ትንኞች የማይቀርቧቸውን ዶሮዎችን በሌላ በኩል ለማጥናት የቻልንበት ምርምር ነው። ጥሩ ውጤት ተገኘ የምንለው በአሁኑ ደረጃ ለማረጋገጥ የቻል ነው። ዶሮ በሕይወቷ እንዳለ በሕይወት እንዳለ ያለ ዶሮ እና ከዛ ከዶሮም የተገኙ ንጥረ ነገሮች ኮምፓውንዶች ወባን የማባረር ውጤት እንዳላቸው አይተናል። ይህንን ውጤት ይዘን ግን ወደፊት መሰራት ያለባቸው ብዙ ነገሮች አሉ ለሕብረተሰቡ ተጠቃሚነት ለማብቃት ብዙ ምርምር መደረግ አለበት። አሁን በመደረግ ላይ ይገኛል። ይህ ጥናት በወባ ትንኝ ምክንያት የሚከሰተውን በሽታ ለመቋቋምና ለመከላከል ከፍተኛ አስተዋፅኦ ይኖረዋል ተብሎ ይጠበቃል። ከዓለም አቀፉ የጤና ተቋም ደብልዩ ኤችኦ ጋር በመሆን ወባን ለመከላከል ይህ የምርምር ግኝት በከፍተኛ ሁኔታ ያግዛል የሚል ተስፋ ለድምፁ ድንገት መቋረጥ ይቅርታን ጠይቃለን። መስታወትን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ ልክ የዛሬ ሰባ ሦስት ዓመት በዛሬዋ ዕለት የፋሽስት ጣሊያን መሪ ሙሶሊኒ ወደቀ። ዝግጅታችን አበቃ። በምሽቱ ፕሮግራም የዛሬው ዋና አዘጋጅ አዲሱ አበበ ነው። በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታየና እኔም ሶሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ሰላም።